The voice of a ኢትዮጵያ ወደ ቀደመው ገናናነቷ ትመለሳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ድጋፉን ላሳያቸው አደባባይ ለወጣው በሚሊዮኖች የሚቆጠር ህዝብ ተናገሩ። የተሰጣቸው ድጋፍ የሚኩራሩበት ሳይሆን በታማኝነትና በፍቅር ህዝብን ለማገልገል የሚያተጋቸው መሆኑንም ገለጹ። ነፃ ህዝብ ለመገንባትም ያላቸውን ቁርጠኝነት ጠቁመዋል። መለስካቸው አመሃ ዝርዝሩን ይዟል። ለጠቅላይ ሚኒስትሩ ድጋፉን ለማሳየት ሕዝቡ ወደ መስቀል አደባባይ መትመም የጀመረው ገና ከንጋቱ 11 ሰዓት አካባቢ ጀምሮ እንደነበረ ያዩ ይናገራሉ። ከጠዋቱ አንድ ሰዓት ተኩል በኋላ እንኳን በአስር ሺዎች የሚቆጠር ሕዝብ ወደ አደባባዩ ገብቷል። ከተለያዩ ማዕዘናት ወደ አንድ ሐይቅ ወይም ባሕር እንደሚፈሱ ወንዞች ሁሉ ወደ መስቀል አደባባይ በሚገቡት ስድስት ትልልቅ ሰፊ መንገዶች የሚፈሰው የህዝብ ጎርፍ ከአንድ ሰዓት ባልበለጠ ጊዜ ውስጥ መስቀል አደባባይን ከጥግ እስከ ጥግ አጨናነቃት። ጠቅላይ ሚኒስትሩም ብዙ ሳያስጠብቁ ነበር የደረሱት። የሕዝቡ ስሜት በእጅጉ የተለየ ነበረ። ሚኒስትር ዶክተር አብይ አህመድ አሊ ጠቅላይ ሚኒስትር አብይ አህመድ ንግግራቸውን የጀመሩት ለዚች የምስጋና ቀን አብቅተውናል ያሏቸውን ሰማዕታት በመዘከር ነበረ። የዛሬዋ ቀን የዛሬዋን ቀን እንድናይ የዛሬዋን ቀን ያላዩ እንድንኖር ሲሉ የሞቱ እንድንከበር ሲሉ የተዋረዱ እንድንፈታ ሲሉ የታሰሩ ለሕይወታችን ለሕይወታችን ሕይወታቸውን የገበሩ ሰማዕታትን በዚህ በከበረ ቦታ ቆመን ልናመሰግናቸው ይገባናል። ያለኛ ሊኖሩ ይችሉ ነበር። ያለ እነርሱ ግን እኛ መኖር አይቻልንም። ከዚች የመግቢያ አንቀጽ በኋላ 18 ደቂቃ ያህል በወሰደው ንግግራቸው በእያንዳንዱ አንቀጽ ወይም በእያንዳንዱ አረፍተ ነገር መጀመሪያ ላይ የኢትዮጵያን ስም ሳይጠሩ አልቀሩም። የተደረገላቸው የድጋፍ ሰልፍ እጅግ ከፍ ያለ መሆኑን በመጠቆምም ሀገሪቱ ከተጋፈጠችው ችግርና ከታላቅነቷ አኳያ የሚያስፈልጋትን አመላክተው አልፈዋል። ይህቺ የፈጣሪ ጥበብ መጀመሪያ አገር ኢትዮጵያ ይቺ የሰማንያ ውብ ውብ ጌጦች ውህድ ኢትዮጵያ። ይቺ የሰው ልጅ እስትንፋስ መጀመሪያ ሀገር ኢትዮጵያ። ይቺ የጥቁር ሕዝቦች የነጻነትና ያልበገር ባይነት ተምሳሌት ሀገር ኢትዮጵያ። ሁለት ወር ሰርቶ ለምስጋና የሚታበይ መሪ ሳይሆን የችግሯን ሰንኮፍ ከሥሯ የሚነቃቅልላት መሪ ያስፈልጋታል። ዶክተር አብይ አክለውም የመጡበትን ጉዳይ በግልጽና ቀላል ቋንቋ ለተሰበሰበው ሕዝብ ተናግረዋል። የሕዝብ ድጋፍ፣ የሕዝብ ፍቅር እንደሚያስፈልጋቸው ግልጽ አድርገዋል። የኢትዮጵያ ሕዝብ አንድነት እንደሚያስፈልጋቸውም አውስተዋል። ዶክተር አብይ መሪ ሲሉ ግን ራሳቸውን ብቻ እንዳልሆነና ምስጋናውና ድጋፉም ለባልደረቦቻቸው ጭምር እንደሆነ ነበር የሚያመለክቱት። ዛሬ የመጣሁት እስከ ዛሬ ለሰጣችሁን ፍቅር ላመሰግናችሁ ነው። አዎ የመጣሁት ይህንን ከባድ ኃላፊነት ከተረከብንባት የመጀመሪያው ቀን ጀምሮ ላሳያችሁን አለኝታነት ላከብራችሁ ነው። ዛሬ የመጣሁት የተረከብናት ሀገር ለበርካቶች የሚተርፍ ሀብት ያላት ግን ፍቅር የተራበች ሀገር መሆኗን ፊት ለፊት ልነግራችሁ ነው። ያለንን እየጣል የሌለንን ለመፈለግ ስንባዝን እንደከረምንና እንዳንራመድ ጠፍሮ የያዘንን ጥላቻና ቂም በፍቅር ከበጣጠስን ወደሚገባን የእድገት ማማ መውጣት እንደማይሳነን ላበስራችሁም ጭምር ነው። ጠቅላይ ሚኒስትሩ ዛሬ ሊያመሰግናቸውና ድጋፉን ሊቸራቸው የወጣውን ሕዝብ እሳቸውንና የሥራ አጋሮቻቸው እንዴት ባለ መንገድ እንዲያመሰግናቸው እንደሚወዱም ገልጸዋል። ልጆቻችሁን ከፊደል እኩል የሀገር ፍቅር አስተምራችሁ ኢትዮጵያዊነትን ያለበሳችኋቸው ዕለት፣ ያኔ ምስጋናችሁ በፍሬ ይደርሰናል። እናቶች እህቶች፣ በአጠቃላይ ሴቶችን በአክብሮትና በእኩልነት የተቀበላችሁ ዕለት ያኔ ምስጋናችሁን ዓለም ያስተውለዋል። ያለ ሌላ ተደራቢ ምክንያት ስለ ሀገር ፍቅር ብላችሁ ለአካባቢያችሁ እድገት መቆርቆርና መቆጨት ስትጀምሩ፣ በተግባርም ስትተጉ ያኔ ምስጋናችሁ ከልብ ይሆናል። ይህ ከሆነ የሚሉ ይመስላል። ዶክተር አብይ ኢትዮጵያ ወደ ቀደመው ገናናነቷ እንደምትመለስ ጥርጥር የላቸውም። ዓላማችን ሩቅ ነው፣ ግባችንም እጅግ በጣም ሰፊ ነው። ኢትዮጵያ ወደ ቀድሞ ገናናነቷ እንደምትመለስ ቅንጣት ታህል ጥርጣሬ አይኖራችሁ። ወደ ብልጽግና መሻገሪያው አቅጣጫ ግን ይቅርታ፣ ፍቅር፣ መደመር መሆናቸውን ደግሜ ላበስራችሁ ፈልጋለሁ። ሆኖም ግን ለውጥ ጥቂት ተጫዋቾችንና ብዙ ተመልካቾችን አይፈልግም። ለውጥ የሁላችንም ሜዳ ውስጥ ገብቶ መጫወት የሚፈልግ ሂደት ነው። ተመልካቾች ውጤት ሲኖር ሊያጨበጭቡ ውጤት ሲጠፋም ሊወቅሱ በዙሪያው የሚመለከቱት ጨዋታ አይደለም። ሀገር መውደድ ማለትስ ትርጉሙ ምንድን ነው? ለዶክተር አብይ አህመድ ሀገር መውደድ ማለት ሀገራችንን ከወደድን ግዴታችንን እንወጣ፣ መብታችንንም እንጠይቅ። ሀገራችንን ከወደድን ስልጣን ኃላፊነት እንጂ ገዥነት አይሁን፣ ሹመት ማገልገያ እንጂ መገልገያ አይሁን፣ ሌብነት ጥዩፍ እንጂ ኩራት አይሁን። ሀገራችንን ከወደድን የሚፈናቀል ሰውና የሚንገላታው እያንዳንዱ ዜጋ ኢትዮጵያዊ ነው ብለን እንቁምለት። ሀገራችንን ከወደድን የምትባክነዋ እያንዳንዷ ሳንቲም የኢትዮጵያ ናት ብለን እንሳሳለት። ሀገራችንን ከወደድን የምትጠፋ እያንዳንዷ የሥራ ሰዓት የኢትዮጵያ ናት ብለን እንቆርቆርላት። ሀገራችንን ከወደድን የሚበላሸው እያንዳንዱ ንብረት የእናቴ የኢትዮጵያ ንብረት ነው ብለን እንጮህለት። ሀገራችንን ከወደድን በየትኛውም የአገሪቱ ክፍል አንድ ኢትዮጵያዊ መብቱ ሲጣስ ብሔሩን ወይም ሃይማኖቱን ወይም ሌላ ማንነቱን ሳንመለከት ወገኔ ተነካ ብለን እንቁምለት። ኢትዮጵያ ተነካች፣ ኢትዮጵያ ተነካ ብለን እንቁምለት። ኢትዮጵያን በጋራ እንገንባ። ሁላችንም ለኢትዮጵያ እናስፈልጋታለን። ለሁላችንም ኢትዮጵያ ታስፈልገናለች። ለመሆኑ ነፃ ሀገር ማለት ምንድን ነው? ነፃ ሕዝብ እንዴት ያለ ሕዝብ ነው? በነጻየቱ ኢትዮጵያ እንዲያውም ለሺዎች ዓመታት በነጻነቷ ተከብራ በኖረችው ኢትዮጵያ ነፃ ሕዝብ ነበረ ወይ? አዲሱ ጠቅላይ ሚኒስትር አብይ አህመድ በዚች ነፃ ሀገር ውስጥ ነፃ ሕዝብ፣ ነፃ ዜጋ እንዳልነበረም በንግግራቸው አስገንዘበዋል። ነፃ የሆነች ሀገር መገንባትና ነፃ የሆነ ሕዝብ መገንባት ይለያያል። በነፃ ሀገር ነፃ ሕዝብ ከሌለ ነፃነት ቦታው የቱ ጋ ነው? የክልል ወሰኖች ድንበሮች ከሆኑ የሚያስተሳስሩን ድልድዮች ትተን የሚለያዩንን ግንቦች ከገነባን ለሺ ዓመታት ነፃነት ትርጉሙና ጥቅሙ የቱ ላይ ነው? ለመናገር ለመጻፍ ከፈራን ከሰጋን ለመደራጀትና ለመንቀሳቀስ ከተጨነቅንና ከተደበቅን የሺህ ዓመታት ነጻነታችን ትርጉሙና ጥቅሙ የቱ ላይ ነው? አንዱ ብሔር ሌላውን መጣብኝ ካለ፣ ውጣልኝ፣ ሂድልኝ ካለ፣ ይህኛው የኢትዮጵያ ክፍል የእኔ ብቻ ነው እንጂ አንተ አይደለም ካለ ታዲያ ቅኝ ገዢዎች እስከዚህ የባሰ ምን ያደርጉ ነበር? በመጨረሻም ዶክተር አብይ አህመድ ከሁለት ወራት በፊት በፓርላማ የገቡትን ቃል ኪዳን እንደገና በሚሊዮን በሚቆጠሩ ደጋፊዎቻቸው ፊት የረገሙት ይመስላሉ። በዚህ አጋጣሚ ይህ ዛሬ ከሕዝባችን የተሰጠን ወሰን የሌለው ፍቅር ቀን ከሌት ያለ እረፍት ለሚተጉ የሕዝብ አገልጋይ ባልደረቦቼ ጭምር መሆኑን እየገለጽ ዛሬ እዚህ ያሳያችሁን ወደር የሌለው ፍቅር ሕዝብ ተቀብሎናል ብለን የሚያኮራራን ሳይሆን ለበለጠ ትጋት ለበለጠ ታታሪነት የሚያነሳሳን መሆኑን ከልብ በመነጨ ጥልቅ ስሜት ልገልጽላችሁ እወዳለሁ። እያንዳንዷን ደቂቃ፣ እያንዳንዷን ሰዓት በታማኝነትና በፍቅር ከሌብነት ጸርተን ከዘር ጸርተን ፍትሕና ዲሞክራሲን በሚያመጣ አቅጣጫ በፍጹም ትሁት ልብ እንደምናገለግላችሁ ላረጋግጥላችሁ እወዳለሁ። የዚህ የድጋፍ ሰልፍ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ ጠቅላይ ሚኒስትሩን ወደ መድረክ ከመጋበዛቸው በፊት ባደረጉት አጭር ንግግር ዶክተር አብይ ወደ ሥልጣን በመጡ በጥቂት ወራት አገሪቱ ከመፍረስ አደጋ ወጥታ ብሩህ ተስፋ መታየት መጀመሩንና ለዚህም በሕይወትና በአካል መሥዋዕት የከፈሉትን ዜጎች አስታውሰዋል። ሰላማዊ ታጋዮችንም አወድሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ